የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በዛሬው እለት በኢትዮጵያ የሁለት ቀናት ይፋ ጉብኝት እያደረጉ ናቸው። የዚህን ዝርዝር ቆንጅታ የይዛ እዚህ ስቱዲዮ ቆጭ ብላለች። ቀጤ የፈረንሳዩ ፕሬዝደንት የመጀመሪያቸው የሆነውን ይፋ የኢትዮጵያ ጉብኝታቸውን የጀመሩት በላሊበላ ሲሆን በዚያ ተገኝተው አቀባበል ካደረጉላቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ጥንታዊ ውቅር አብያተ ክርስቲያናት ጎብኝተዋል። የፈረንሳዩን ፕሬዝደንት ጉብኝት ተከታትሎ ለመዘገብ ላሊበላ የተገኘውን ዘጋቢያችንን መስፍን አራጌን ማምሻውን አግኝቸዋለሁ ያነጋገራቸው የአብያተ ክርስቲያኑ አባቶችና ነዋሪዎች በሁለቱ መሪዎች ጉብኝት መደሰታቸውን ገልጿል። እንደምናመሸህ መስፍን፣ ቀጥል። እንደምና መሽሽ ቀንዚት ያው ቀደም ሲል እንደገለጽ የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን እና ጠቅላይ ሚኒስትር አብይ አህመድ እንዲሁም የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር አምባቸ መኮንን እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኝበት ዛሬ በላሊበላ ውቅር አብያተክርስቲያናት ጉብኝት ተደርጓል። ቁጥሩ በርካታ የሆነ የላሊበላ ከተማ ነዋሪ እነዚህን መሪዎች በደማቅ አካባቢ ተቀበላቸው። በተለይ እንደምታውቁት በአስራ ሁለተኛው ክፍለ ዘመን የተገነቡት የላሊበላ ውቅር አብያተ ክርስቲያናት ከፍተኛ ጉዳት በጥገናና በቂ ያደረገላቸው ጥገና ምክንያት ጉዳት ደርሶባቸው የነበረ ነው። ይህም ስጋት በመቅረፍ ደረጃ የፈረንሳይ መንግስት ከፍተኛ ሚና ተጫውቷል። ዛሬ በርካታ የረሰብ ክፍል አቀባበል ሲያደርግላቸውም በምስጋና ጭምር በመግለጽ ነበረ ከውንጭ ለተገኙት ታዳሚዎችና ለእምነት አባቶች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የላሊበላን ችግር የህዝቡን ጩኸት ሰምተን ለፈረንሳይ መንግስት ያቀረብነው የድጋፍ ጥያቄ ምላሽ በማግኘቱ ደስተኛ ነን። በዚህም ለፈረንሳዊ መንግስት ምስጋና እናቀርባለን የሚል መልእክት አስተላልፈዋል። ቅርሶቹ የተሰሩት በአንድነት በጽኑ እምነትና በጠንካራ ኢትዮጵያዊነት ነው የተገነቡት። ነዚህን ቅርሶች ስንጠብቅ ደግሞ ኩራት ይሰማናል የሚል መልእክት ነው ያስተላለፉት። እኛም እንግዲህ ወደፊት የአባቶቻችንን ታሪክ መጠበቅ ብቻም ሳይሆን ሌላ ታሪክ ሰርተን ለልጅ ልጆቻችን የምናወርስ መሆን አለብን። ኢትዮጵያን ወደ ቀድሞ ገናናነቷ መመለስ አለብን የሚል አስተያየት ነው ጠቅላይ ሚኒስትር አብይ አህመድ እየሰጡት። ፕሬዚደንት ማክሮንም በበኩላቸው እንግዲህ አቅማችን በፈቀደ በእውቀት፣ በገንዘብ እና በሌሎችም ድጋፍ ለማድረግ ቃል እንገባለን የሚል መልእክት እንዳስተላለፉ ላቸው ነው ያናገርኳቸው፣ የደብሩ አስተዳዳሪ የገለጹልን። የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ስጌ መዝገቡ፣ እለቱ ታሪካዊ ተስፋ የተመጠቅንበት የስጋታችን መጨረሻ የሚሆንበት ዕለት ነው የሚል አስተያየት ነው እየገለጹልን። ለእኛ እንደሚገባን ትልቅ ትኩረት እንደተሰጠው ነው ክብር። ጠቅላይ ሚኒስትሩም አዲስ አበባ አለም የተቀበሏቸው ላሊበላ መጥተው የተቀበሏቸው፣ ይሄ ለእኛ በጣም ልዩ ትርጉም አለው፣ ልዩ ክብር አለው። ከዚህ በኋላ ያለውን እግዚአብሔር ነው የሚፈጽመው ያላቸውን በጎ ሀሳብ እስከዚህ ድረስ መጥተው ዛሬም ማየት ያለባቸውን ቦታዎች አይተዋል። በመጎብኘታቸው በጣም እጅግ ረክተዋል። ሰው ይሄን በመስራቱ በጣም ተገርመዋል። ተስፋም ሰጥተውን አለኛ እንግዲህ ያው ፈጻሚ እግዚአብሔር ነው የምንችለው እኒህ ሀገር እናደርጋለን አይዟችሁ ብለውን ነው እንግዲህ። ጠቅላይ ሚኒስትሩም ፕሬዚዳንቱም መጥተው ይሄ ቅርስ በእኛ ዘመን ምንም አይነት ጉዳት መድረስ እንደሌለበት ቃል ገብተው ስለሄዱ ለእኛ የዛሬዋ ቀን በጣም ለላሊበላ ከተማ ልዩ ቀን ነች። ጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሡ ጥላሁን ከፈረንሳይ መንግስት ጋር በቅርስ እንክብካቤና በቅርስ ጥበቃ ዙሪያ ላሊበላም ብቻ ሳይሆን በኢትዮጵያ ያሉ የተለያዩ ታሪካዊ ቅርሶችን በመንከባከብ፣ በመደገፍ፣ በመጠገምና በመሳሰሉት ዙሪያ ከፈረንሳይ መንግስት ጋር ስምምነት ይፈጸማል ብለው ነው የገለጹት። ዛሬ መሰረት የምንጥልበት እለት ነው የሚል አስተያየት ሰንዝረዋል። በላሊበላ ያሉ ውቅር አብያተ ክርስቲያናት የደረሰባቸውን ጉዳት አስመልክቶ ከአሁን ቀደም በፈረንሳይ ሀገር ክቡር ጠቅላይ ሚኒስትራችን በተገኙበት ወቅት ጥገና እንዲደረግላቸው ጥያቄ ቀርቦ ነበረ። በዛም ወቅት የፈረንሳይ መንግስት ቃል ገብቶ ነበር። በተገባው ቃል መሰረት አሁን ቅርሶቹ ያሉበትን ደረጃ በማየት በቦታው ጥገና የሚደረግበት ሁኔታ ላይ ውይይትም በማድረግ የጋራ ስምምነት ለመድረስና አጠቃላይ የላሊበላን ብቻ ሳይሆን የቅርስ ጥበቃን በተመለከተ ከኢትዮጵያ መንግስት ጋራ ስምምነት ላይ የሚደረስበትን ፊርማም የሚፈረም ይሆናል ማለት ነው። በዋናነት የሚወሰደው ኢትዮጵያና ፈረንሳይ በመከላከያ ረገድ የጋራ ስምምነት ፈራረማሉ። የዋና ዋና ጉዳዮች በዝርዝር የሚገለጹ ሆነው የአቅም ግንባታና የመሳሰሉ ጉዳዮች ላይ መከላከያን ከማጠናከር ልምድም ከመቅሰም አኳያ የጋራ ስምምነት ላይ ይደረሳል። ኢንቨስትመንት ትብብር በሁለቱ ሀገራት መካከል ይደረጋል እና ትብብሩም የሚጎለበትበት ሁኔታ ላይ ስምምነት ይደረሳል። ከዛ ባሻገር የፈረንሳይ መንግስት ሀገራችን የጀመረችውን ኢኮኖሚ ሪፎርም ለውጥ በጽኑ ይደግፋል። ለውጡን ለማሳካት የሚያስችል የኢኮኖሚ ትብብር ለማድረግ እንደዚሁ የጋራ ስምምነት ላይ ይደረሳል፣ ፊርማም ይፈረማል። ከዛ ባሻገር የተለያዩ በቀጠናውም ባሉ ትብብሮች ላይ የጋራ ስምምነት የሚደረግ መሆኑ በዛሬው ዕለት የሚፈጸም ነው የሚሆነው። መልካም መስፍን። የከተማዋ እንደው በአብያተ ክርስቲያናቱ አካባቢ ያገኘሃቸው ያ የተመለከትካቸው ነዋሪዎች ስሜት ምን ይመስል ነበረ? አዎ እንግዲህ የከተማዋን ነዋሪዎች ስሜት በተወሰነ ደረጃ ለመ ቃኘት ሞክሬ ነበረ። ውቅር አብያተ ክርስቲያናት በትኩረት ማጣት በጥገና ማጣት ምክንያት እየተራረሱ የነበረበት ሁኔታ ስለነበረ ይህንን ወደ ዘላቂ መፍትሄ ለማሸጋገር የቴክኖሎጂ ሽግግርን የእውቀት ሽግግርን ለማድረግ የሚያስችል አጋጣሚ በመሆኑ ደስተኞች ነን የሚል አስተያየት ሰጥተዋል። እንግዲህ ከዚህም ጋር ተያይዘው የተነቃቃውን የቱሪዝም እንቅስቃሴ ለማስፋት አካባቢው የትራንስፖርት እንቅስቃሴ ስለሌለው ይህንን የማ የማስፈራ ስራ መስራት አለበት የሚል አስተያየት ሰጥቶኛል። መስፍን አራጌ አመሰግናለሁ። አመሰግናለሁ።